የዛሬ ንግድና ምጣኔ ሀብት አዘጋጅ ጽዮን ግርማ ነች። አፍሪካ የመዋለ ነዋይ ፍሰት ላይ እየተነጋገረ ያለ ከፍተኛ ስብሰባ ጀርመን ዋና ከተማ በርሊን ውስጥ እየተካሄደ ነው። በጉባኤው ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የ11 የአፍሪካ አገሮች መሪዎች እየተሳተፉ ናቸው። እንዳልኩት ጽዮን ግርማ የኢትዮጵያ ኤምባሲ በበርሊን የቢዝነስ ዘርፍ አማካሪ የሆኑትን አቶ ቴዎድሮስ ግርማን አነጋግራቸዋለች። ማምሻውን በስልክ ያነጋገርኳቸው በበርሊን የኢትዮጵያ ኤምባሲ የቢዝነስ ዘርፍ አማካሪው አቶ ቴዎድሮስ ግርማ ኢትዮጵያ ጠንካራ የኢኮኖሚ አጋር መሆን የምትችል አገር መሆኗ አጽንኦት የተሰጠው ጉዳይ ነበር ብለዋል። በቡድን ሀያ አገሮች ማዕቀፍ ውስጥ ስለሚገኘው ና በአስራ አንድ የአፍሪካ ሀገሮች ተሳታፊነት በአፍሪካ የመዋለ ንዋይ ፍሰት ላይ የተነጋገረ ስለሚገኘው ስብሰባ ና ከጀርመን ቻንስለሯ አንጌላ መርከል ጋር ስለተደረገው የሁለትዮሽ ስምምነት አቶ ቴድሮስን ጠይቄያቸው ነበር። ዋናው ኮምፓክት ሚቲንጉ ይካሄዳል። እዛ ላይ ሰፊ ትላንድ የአፍሪካ ሀገሮች እንዲሁም የተለያዩ የዓለም አቀፍ ድርጅት ተቋማቶች እንደ አይኤምኤፍን ጨምሮ ትላልቅ የዓለም አቀፍ ድርጅቶች የሚሳተፉበት ስብሰባ ነው የሚሆነው። እዛ ላይም ተገኝተው የሀገራችንን ጥቅም ወደፊት መራመድ በሚቻልበት ሁኔታ ከኢንቨስትመንት ከንግድና ከተለያዩ የመሰረተ ልማት ፕሮግራሞች ሀገራችን ጠቃሚ የምትሆንበት ሁኔታ ከባለድርሻ ሀገር በተሻገር የሚወዩበት ሁኔታ ነው የሚፈጠረው። ከጀርመኗ ቻንስለር አንጌላ መርከል ጋር ያደረጉት የሁለትዮሽ ስምምነት ምንድን ነበረ አጀንዳው? የስምምነቱ ያነሱት ጉዳይ ምንድን ነው? በኢኮኖሚው ትብብር፣ በተለያዩ የጀርመን ካምፓኒዎች ወደ ኢትዮጵያ ገብተው ኢንቨስት ሊያደርጉ በሚችሉበት ሁኔታ ላይ እንዲሁም የነበረውን የፋይናንስ የልማት ትብብሮችን የማጠናከር ሁኔታ በሰላም በዲሞክራሲ ማጎልበት ረገድ ጀርመኖች ምን በምን ሊያግዙ እንደሚችሉ በተለይ ሀገራችን ውስጥ በአሁኑ ሰዓት እየታየ ያለውን ለውጥ ጀርመኖች በከፍተኛ ደረጃ በአውንታዊነት የሚመለከቱት መሆኑን ያወሱበት ነው። ቻንስለሯ ይህንን ለውጥ ለመደገፍ ፍላጎታቸውን የገለጹበት ነው። በቀጣይም ጀርመን በሀገራችን ለሚኖረው የዲሞክራሲ ስርዓት ግንባታ፣ እንዲሁም የሁሉንም ዜጎች ያሳተፈ የጋራ ሀገር ግንባታ ሂደት ውስጥ ጀርመን የራሷን ድርሻ ለመጫወት ፍላጎት ፈቃደኝነትን ያሳየችበት ሁኔታ ነው ያለው ኢትዮጵያን እንደ አፍሪካ እንደ ሞዴል የመመልከቱ አዝማሚያ በትክክል እየጎለበተ የመጣበት ሁኔታ ነው ያለው። በተለይ በሰብአዊ መብት አያያዝ፣ በዲሞክራሲ ስርጠት ሁሉንም ያሳተፈ የፖለቲካ የሰፋትን መጋር ከመፍጠር አንጻር ኢትዮጵያ የጀመረችውን በጎ ተምሳሌ ሌሎች አፍሪካዎችን እንደሚደግሙት ያላቸውን አመለካከት እያነሱበት ነው ቻንስለሯ። እና በጣም መልካም የሚባል ጥሩ የሚባል ውይይት ያካሄዱበት ዛሬ የበርሊኑ ቆይታቸው እንግዲህ ከዚህ መጨረሻ ከሚያደርጉት የኢንቨስትመንት ስብሰባው በተጨማሪ ምንድን ምን ያላቸው ዛሬ ሆኖ ነው ወደ ፍራንክፈርት የሚሄዱት ወይስ ሌላ ፕሮግራም አላቸው ከኢትዮጵያኖች ጋር ዛሬ? እንግዲህ አሁን አሁን ከአስር ሰዓት በኋላ ጀምሮ እስከ ሌሊት ቆይ ሌላ የአስራ ቅድም ያልኩት የአስራ አንድ ሀገሮች አስራ አንድ የአፍሪካ ሀገሮችና ሌሎች የዓለም አቀፍ ድርጅቶች አመራሮች ያሉበት ስብሰባ፣ ዝግ ስብሰባ በቻንስለር ቢሮ ይካሄዳል ሌሊቱ ሙሉ እስከ ምናልባትም እስከ ሀያ አንድ ሰዓት

አፍሪካ ቅድም እንዳነሳኋቸው አስራ አንድ የተመረቁት ፓይለት ሀገሮች አሉ። ከዛ ውስጥ አንዱ ሀገራችን ኢትዮጵያ ነች። በእነዚህ ሀገሮች ላይ የመዋለ ነዋይ ፍሰቱ የሚያተኩረው በዋናነት በመሰረተ ልማት ዝርጋታ ላይ ነው። በእነዚህ ሀገሮች ላይ የመሰረተ ልማት ዝርጋታን በማስፋፋት የኢንቨስትመንትን በመሳብ ከአውሮፓ ከመላው ዓለም ኢንቨስትመንትን ለመሳብ የሚያስችል አቅም የመገንባት ስራ ነው በዋናነት እየተሰራ ያለው። ከዚህ አንጻር በጀርመኖች በዋናነት በኢንዱስትሪላይዜሽን ሂደቱ የአፍሪካን ለመደገፍ የራሳቸውን ካምፓኒዎች ወደ አፍሪካ ሄደው ኢንቨስት እንዲያደርጉ የማበረታታት ስራ ነው እና መሰረተ ልማቱ ግንባታው፣ በዋናነት ለኢንቨስትመንት ምቹ ሁኔታን የመፍጠር ስራ ነው የሚሰራው። በሂደትም አገሮቹ በሀገራቸው ውስጥ ለዜጎቻቸው የስራ ዕድል የመፍጠር አቅም እንዲያጎለብቱ ነው። ምናልባትም ከረጅም ጊዜ እይታ አንፃር የስደተኛ ፍሰቱንም ለመቀነስ የታለመ ነው ብሎ ማየት ይቻላል። የሁለቱንም ሳይድ ፍላጎት ለማርካት የተዘጋጀ ማዕቀፍ ነው። ሰዎች ከሀገራቸው እንዳይሰደዱ ና በሀገራቸው ስራ እድል እንዲያገኙ የማመቻቸት ሁኔታ ነው። ከረጅም እርቀት አንጻር ለምንድን ነው ዝግ ሆነው ስብሰባው እንግዲህ ያው የአዘጋጆቹ የጀርመን መንግስት ናቸው። ሆስቶች በሆስት ያደረጉት ስብሰባውን በጂ ትዌንቲ ማዕቀፍ ውስጥ ነው። እንግዲህ የራሳቸው ምክንያት ይኖራቸዋል። በዝግ የሚካሄድ ስብሰባ ነው። ከየእያንዳንዱ ሀገሮች የቡድን ማለት የዴሌጌሽን መሪዎች ርዕሳነ ብሄሮች ወይም የመንግስታት አመራሮች እና ሁለት ሶስት ሰዎች ብቻ የሚሰጡበት ስብሰባ ነው የሚካሄደው። በዚህ የመዋለ ንዋይ ፍሰት ላይ እየተነጋገረ ባለው ና ዛሬ በበርሊን ውስጥ እየተካሄደ በሚገኘው ስብሰባ መክፈቻ ላይም ጠቅላይ ሚኒስትር አብይ ባደረጉት ንግግር ኢትዮጵያ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ማሻሻያዎችን እያደረገች መሆኑን ጠቁመዋል። ማሻሻያዎቹ ውጤታቸውም እየታየ ነው ብለዋል። በዚህ ንግግራቸው ማሻሻያ ተደርጎባቸዋል ያሏቸው ጉዳዮች ከዚህ ቀደም መንግስት ሙሉ በሙሉ ተይዘው የነበሩ የንግድ ተቋማትን ወደ ግል ለማዛወር እየተሰራ መሆኑንም አመላክተዋል። የንግድ ተቋማቱ መዋለ ነዋያቸውን ወደ ኢትዮጵያ እንዲያፈሱም ጥሪ ማቅረባቸውን ጠቅላይ ሚኒስትሩ አቶ ቴድሮስ ጠቁመዋል። በሌላ በኩል ጠቅላይ ሚኒስትር አብይ ዛሬ በርሊን ውስጥ ከኦስትሪያ መራሄ መንግስት ሰባስቲያን ኩርዝ ጋር መወያየታቸውን ገልጸውልናል።